የዓለም ባንክ አስተርጓሚና የሰብአዊ መብቶች ተሟጋቹ ቄስ ኦሞት አግዋ የቀረበባቸው ክስ ከሽብር ሕግ ወደ መደበኛው የወንጀል ሕግ ተቀይሮ በይግባኝ በ ሃምሳ ሺህ ብር ዋስ ተለቀዋል። ይሁን እንጂ ከሀገር እንዳይወጡ ታግደዋል። ጽዮን ግርማ የፍርዱን ሂደት የተከታተሉ ቤተሰቦቻቸውን አነጋግራ ተከታዩን ዘግባለች። የፌዴራል ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ቄስ ኦሞት ኦግዋ 50 ሺ ብር ዋስትና አሲይዘው በዋስ እንዲፈቱ በሚል በሰጠው ውሳኔ መሰረት ዋስትና አሲይዘው በትናንትናው ዕለት ከእስር መለቀቃቸው ታውቋል። ፍርድ ቤቱ ይህንን ውሳኔ የሰጠው ጥር 10 ቀን 209 ዓ ም ሲሆን ውሳኔው ተፈጻሚ ሆኖ ከስር የተፈቱት ግን ትላንት ጥር 17 209 ዓ ም መሆኑም ታውቋል። አቶ ኦሞት ኦጓ በጋምቤላ የመካነ ኢየሱስ ቤተ ክርስቲያን ቄስ ናቸው። የዓለም ባንክ የቁጥጥር ቡድን በጋምቤላ ተፈጽሟል የተባለውን የባንክ ኢንቨስትመንት በደሎችን ለመመርመር በክልሉ ሲንቀሳቀስ በአስተርጓሚነትና በመንገድ መሪነት ይሰሩ እንደነበር ዓለም አቀፉ የሰብአዊ መብት ተሟጋች ሁማን ራይትስ ዎች በዘንድሮ ዓመት ሪፖርቱ አካቷቸው ነበር። አቶ ኦሞት በ2007 ዓ ም ከሌሎች ሁለት ሰዎች ጋር ከጋምቤላ ሕዝቦች ነጻነት ንቅናቄ ጋህነን አመራር ጋር ተገናኝተው ገንዘብ በመቀበል የድርጅቱ የሀገር ውስጥ አስተባባሪ በመሆን የሽብር ወንጀል ለመፈጸም ተንቀሳቅሰዋል በሚል ከአቶ ኦሞት ጋር በዚሁ የወንጀል ድርጊት ተጠርጥረው ተከሰው የነበሩት አቶ አሽኔ ኦስቲን እና አቶ ጀማል ኦመር በኅዳር ወር ክሳቸው ተቋርጦ በነጻ መሰናበታቸው ይታወቃል። የአቶ ኦሞት ጠበቃ አቶ አመሀ መኮንን ሲሆኑ ሲሆኑ በህመም ምክንያት ለጥቂት ጊዜ ከችሎት ተገለው የቆዩ ቢሆኑም ከተመለሱም በኋላ ሙሉ ለሙሉ ወደ ስራ አለመመለሳቸውን ገልጸው ለጊዜው ቃለምልልስ ከመስጠት ታቅበዋል። የችሎቱን ጉዳይ ሲከታተሉ ከነበሩ የአቶ ኦሞት ቤተሰቦች አንዱ ስማቸውንና ማንነታቸውን እንዳንገልጽ ጠይቀው መረጃውን ሰጥተውናል። የፌዴራል ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በአቶ ኦሞት ላይ የቀረበውን የሽብር ወንጀል ክስ መዝገብ መርምሮ በቀረበው ክስና ማስረጃ የተረጋገጠው ድርጊት የሚያሳየው የሽብር ወንጀል መፈጸሙን ሳይሆን ሲሆን ህገ መንግስታዊ ስርዓቱን ለመናድ ዝግጅት ማድረግ በሚለው ላይ እንደሆነ ዘርዝሯል። በዚህም መሰረት አቶ ሞት ሊከላከሉት የሚገባው የሽብር አንቀጽ ሳይሆን የመደበኛ የወንጀል ህግ አንቀጽ 256 መሰረት ነው ተብሏል። ይህ አንቀጽ የዋስትና መብት የማያስከለክል ቢሆንም ተከሳሹ ከሀገር ሊወጡ ይችላሉ በሚል ዋስትናውን ተከልክለው በእስር ላይ ይገኙ ነበር። ነገር ግን ጠበቃቸው አቶ አማሀ መኮንን ይግባኝ በመጠየቃቸው ይግባኙ የቀረበለት የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታውን መርምሮ የሃምሳ ሺ ብር ዋስትና ሲዘው ጉዳያቸውን በውጭ ሆነው እንዲከላከሉ ውሳኔ ሰጥቷል። በሌላም በኩል ከሀገር እንዳይወጡ እግድ አስተላልፏል። ውሳኔው የተሰጠው ጥር አስር ቢሆንም የሀምሳ ሺህ ብሩ ዋስትና ከተያያዘ በኋላ አፈጻጸሙ እስከ ትላንት ጊዜ ወስዶ አቶ ኦሞት በትላንትና እለት በዋስ ከእስር መለቀቃቸው ታውቋል።